በዓሉን ለማክበር ወደ አንዋር መስጂድ የሚገቡ ምዕመናን በአዲስ አበባ ፖሊሶች ፍተሻ እየተደረገ ነበር። ወደ በዓሉ ሲገቡ የነበሩት አንድ የፌዴራል ፖሊስ አባላትን የያዘ መኪናም ከበራፉ ፊት ለፊት ቆሞ ይታይ ነበረ። የበዓሉ ታዳሚዎች ቦታቸውን እንደያዙ የተለያዩ ሃይማኖታዊ ነሺዳዎች እና መልእክቶች ተላልፈዋል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼክ መሐመድ ሸሪፍ የተከበራችሁ የመውሊድ ታዳሚዎች የአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት በቅርቡ በታላቁ አንዋር ዙሪያና በኑር መስጊድ ለማስፋፊያ በተሰጠም ቦታ ላይ ሙስሊም ህብረተሰብ ተጠቃሚ የሚያደርግ የልማት ሥራ ለመስራት በከፍተኛ ዝግጅት ላይ እንገኛለን። በዛህ አጋጣሚ የከተማ ሙስሊም ኅብረተሰብ ከጎናችን እንዲቆም ጥሪዬን እያቀረብኩኝ የከተማው አስተዳደር ለሙስሊሙ ኅብረተሰብ እያደረገ ያለውን ድጋፍ ምክር ቤታችንንና የከተማው ሙስሊም ህብረተሰብ በመወከል ከፍተኛ ምስጋና ማቅረብ እወዳለው። አላሁ አክበር። የኢትዮጵያ እስልምና ጉዳዮች ፕሬዝዳንት ሼክ መሐመድ አሚን ጀማል በበኩላቸው ተከታይን ብለዋል። እለቱ ዓለማችንን ከጨለማ ወደ ብርሃን ምን ዙሉማት እለ ኑር ያሸጋገሩት የአላህ መልእክተኛ አሽረፍ አልከልቅ ሰለላሁ ዐለይሂ ወሰለም ውልደት የተበሰረበት ታላቅ ቀንና የጃህልያ የጨለማ ዘመን ታሪክ የተለወጠበት በመሆኑ ይህን ዕለት በማሰብና በመደሰት እንዲህ በአማረ ሁኔታ ተሰብስበን መውሊድን እናከብራለን። የነቢዩ ሙሐመድ ሰለላሁ አለይሂ ወሰለም የመውሊድ በዓል ስናከብር የምናገኛቸው ፋይዳዎች በርካታ ሲሆኑ፣ ከሁሉም በላይ ለዓለም ራሕመትና እዝነት የተላኩት ነቢያችን የተወለዱበት ቀን ተሰባስበን ስናከብር የእርሳቸውን ሁለንተናዊ አስተምሮና መልካም ስራቸው የሚዘከርበት ለአላህ ስብሓነሁ ወተዓላ ምስጋና የምናቀርብበት ለሁለንተናዊ ሀጃዎቻችን እንዲሁም ለሀገር ልማትና ሰላም ዱዓ የምናደርግበት ታላቅ ክብረ በዓላችን ነው። በድጋሚ እንኳን አደረሰን እንኳን አደረሳችሁ እያልኩ በዓሉ የሰላም የፍቅር፣ የአንድነት እንዲሆንልን እንመኛለሁ። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ። በበዓሉ ከታደሙት ሼህ እንድሪስ ዩሱፍ ለዶይቸ ቬለ በሰጡት አስተያየት መውሊድ የሚከበረው ነቢዩ ለመወለዴ ወደ ደስታ ነው። ነቢዩ መሐመድ የነቢያቶች ሁሉ መጨረሻ መቀምቀሚያ ነቢያቶች ፊት ተልከዋል። 313 ነቢያቶች ከዛ ከ313 ነቢያቶች አንደኛው ናቸው ግን በዚህ በዛሬቱ ሌይል የተወለዱባት ነው። ሰኞ ማለዲያ ተሱብሄ በፊት የተወለዱበት ነው እና እኒህ ነቢይ የማናቀውን ትምህርት ስለሰጡን፣ ቁርአን ይዘውልን ስለመጡ ሃይማኖታችንን ስላመጡልን ለመወለዴው ደስታ ነው የምናከብረው። በዓሉ በተለያዩ ሃይማኖታዊ ስነ ስርዓቶች ተከብሮ በሰላም ተጠናቋል። ለዶቼ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም